አቶ በረከት ስምዖን እና አቶ ታደሰ ካሳ ካለፈው ዓመት ጥር ወር ጀምሮ የሙስና ወንጀል ፈጽመዋል በሚል በባህር ዳር እና አካባቢው ከፍተኛ ፍርድ ቤት፣ በኋላ ደግሞ በአማራ ክልል ጠቅላይ ፍርድ ቤት ክስ ተመስርቶባቸው ሲከራከሩ ቆይተዋል። የአማራ ክልል ጠቅላይ ፍርድ ቤት የሁለቱ የቀድሞዎቹ ከፍተኛ ባለስልጣናትን የሙስና ጉዳይ ሲያከራክር የቆየ ቢሆንም ባለፈው ሰኞ ፍርድ ቤቱ በሰጠው ብይን ግልሰቦቹ የተከሰሱበት የሙስና አንቀጽ በወንጀል ሕግ የሚታይ መሆኑን በማሳወቅ አቶ በረከት ስምዖን በሁለት ክሶች፣ አቶ ታደሰ ካሳ ደግሞ በሦስት ክሶች ስራን በማያመች መንገድ መርተዋል በሚል ጥፋተኛ ተብለዋል። ዛሬ የዋለው የአማራ ክልል ጠቅላይ ፍርድ ቤት አቶ በረከት ስምዖንን በስድስት ዓመት ጽኑ እስራትና በአስር ሺህ ብር አቶ ታደሰ ካሳን ደግሞ በስምንት ዓመት ጽኑ እስራትና በአስራ አምስት ሺህ ብር እንዲቀጡ ወስኗል። ፍርዱን በተመለከተ አስተያየታቸውን የሰጡን የአቶ በረከት ስምዖን ባለቤት ወይዘሮ አሲፈንቴ እንዳሉት በረከትና ታደሰ ከማንም በላይ ያገለገሉ የመሥዋዕት በጎች ናቸው፣ ይህ አይገባቸውም ነበር ብለዋል። ለምን አስታቀኝ በረከት ስድስት አመት ሲፈረድበት ከማንም በላይ እየተቀበያሉ የመሥዋዕት በጎች አድርጌ ነው የምመለከታቸው እንጂ በዚህ ላይ ደግሞ አሸናፊዎች እንጂ ተሸናፊዎች ናቸው ማን እዚህ ቦታ ላይ መገኘት ደስ የሚላቸው ከሆነ ሰላማቸው የሚሰጣቸው ከሆነ መንገዱ ጨርቅ ያድርግላቸው ብዬ ነው የማስበው። ይህንን እድል ያላገኙ ሰዎች አሉ ያሉት ወይዘሮ አሲ ይህ ሌላ የትግል መንገድ እንደተከፈተ የሚያሳይ እንደሆነ አስረድተዋል። እንኮራባቸዋለን እንጂ አናፍርባቸውም ነው ያሉት። ስለዚህ የተሰማኝ ስምን በቃ አንድ ትግል ላይ ያለ ሰው የሚገጥመው ፈተናለ በቃ በትግል ሂደት ላይ ቀጣይ ሌላ የትግል መንገድ እየተወጡ እንዳሉ አድርጌ ነው። ምክንያቱም ይህንን እድል ያላዩም ሰዎች አሉ። ስለዚህ በህሌ ናቸው። በእድሜያቸው መስራት የሚገባቸው ከሚገባቸው በላይ እያገለገሉ ሰዎች ስለሆነ ለአይምሯቸው ምንም የሚቆጭ ነገር የለም። እንኳን እነሱ እኛም አይቆጭ ቤተሰብ ይራእኔ ይራባቸዋለ ስለዚህ አንገቴን አቅንቼ የሚሄድባቸው ጀግኖቻችን ስለሆኑ በእኔ የሚሰማኝ ስሜት ይሄ ነው። ምናልባት የቀድሞ ባልደረቦቻቸው በፍርዱ እየተቀባበሉ ሊያወሩ ይችሉ ይሆናል እንጂ ግለሰቦቹ ንጹህ ናቸው ሲሉም አክለዋል። በስርደ ገንዝብ የሚባሉ የራሳቸው ሰዎች እየተቀባበሉ ሊያስተጋቡት ይችላል፣ ነገር ራሳቸው ጓደኞቻቸው እንኳ በደንብ አሳምነው የሚያውቋቸው ሰዎች ናቸው። አንድም ሰው አንድም ባለስልጣን ሀያ ሰባት አመት ሙሉ የመንግስት አመራረ ሀፉ ያሰማሯቸው ሰዎች አንድም ቀን መጥተው እንኳን ስለነሱ መግለጫ ይሰጡ ሰዎች የለም፣ ማንም የለም። የእነ አቶ በረከት ጠበቃ ወይዘሮ ህይወት ሊላይ ሂደቱን በይግባኝ እንደሚቀጥሉበት ለዶቸቤሌ ተናግረዋል። ጉዳዩን በክርክር እየተከታተልኩት ነበረ። ፍርድ ቤቱ ሲመለከተው ጉዳዩን ቆይቷል። ተከላከሉ በተባለብንበት አግባብ ደግሞ መከላከያ ማስረጃን በአግባቡ ይዘን ቀርበናል። በእኛ በኩል የጠበቅነው ውሳኔ የነበረው ፍርድ ቤቱ ነፃ ይለናል ብለን ጠብቀን ነበረ። ተከሳሾችም በሱ አይነት እምነት ነበራቸው። ምክንያቱም መከላከያ ማስረጃ በአግባቡ ሊያስጠይቀን በማይችል ሁኔታ አስረድተናል ብለን ያሰብን እና የገንብመትን ስለነበረ ተፋትኝነት ውሳኔውም ሆነ በቅጣት ውሳኔው ላይ ይግባኝ ምንጠየቅበት ስለሆነ ወደ ይግባኝ ሄደን ይግባኝ ሰሚ ፍርድ ቤት እንዲመለከትልን ጉዳያችን መጠይቃችን የሚቀር አይሆንም። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።